ማህደር ዜና። እስራኤል እንደ ሀገር ከተመሠረተች ከ1948 ጀምሮ የጸናው ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የመካከለኛው ምስራቅ ፖለቲካዊ ስርዓት በአዲስ ጎዳና ይሾር ገባ። ዓለምን በኮሚኒስት ካፒታሊስት ሁለት ገምሶ የሚያናክሰው ሪዮት ዓለም እስላምን ከአብዮት የቀየጠ ሦስተኛ አስተሳሰብ ታከለበት። የካፒታሊስቱ ቁንጮ የዓለም ልዕለ ሃያል ዩናይትድ ስቴትስ አንድ ሀብታም ታማኝ ታዛዥ ጥብቅ ወዳጇን አጣች። የፋርሶች የ2500 ዘመን ንጉሳዊ አገዛዝ ተገረሰሰ። የካቲት 11 1979 ተህራን የኢራን እስላማዊ አብዮት ዘንድሮ ዛሬ አርባ መቱ። ምክንያት ውጤት መዘዙን ላፍታንቃኛለን። አብራችሁን ቆዩ። ነሐሴም 1953 የዩናይትድ ስቴትስ እና የብሪታንያ ሰላዎች ከአንድ ዓመት በላይ ያሴሩ ያቀነባበሩ በሚሊዮን የሚቆጠር ዶላር የረጩበት የመፈንቅለ መንግስት ሴራ በድል ተጠናቀቀ። ዘመቻ አጃክስ ብለውት ነበር። በ1951 በኢራን ህዝብ የተመረጡት ጠቅላይ ሚኒስትር መሐመድ ሞሳዳቂ ከስልጣን ተወገዱ። የለንደን ዋሽንግተን ታማኝ አገልጋይ ንጉስ መሐመድ ሬዛ ፓህላቪ ስልጣኑን ሙሉ በሙሉ ተቆጣጠሩ። ለዲሞክራሲያዊ ስርዓት ሲታገሉ የነበሩ ኢራኖች የጅምር ተስፋቸው ቅጭት አንገታቸውን አስደፋም። ለዲሞክራሲያዊ ስርዓት ጽናት እንደሚታገሉ ጧት ማታ የሚደሰኩሩት የለንደን ዋሽንግተን መሪዎች ቴህራን ላይ ብልጭ ብሎ የነበረውን ዴሞክራሲያዊ ስርዓት በማዳፈናቸው ይቦርቁ ገቡ። ደስታ ፌስታው ወዳጅነቱን አጠንክሮም የዩናይትድ ስቴትሱ ፕሬዚዳንት ዶዌት አይዘናወር ቴህራንን እንዲጎበኙ ምክንያትም ሆነ። ፕሬዝደንቱ ቴህራን ሲገቡ ከሩብ ሚሊዮን የሚበልጥ ሕዝብ አቀባበል አድርጎላቸዋል። ለዚህ ታሪካዊ ጉብኝት ሻህ ፓህሌቪ ንጉሳዊ ቤተ መንግስት ውስጥ ልዩ አቀባበልና ና ለፕሬዚደንቱ ስጦታ አቅርበውላቸዋል። ታህሳስ 1959 በእርግጥ 1977 1952 ወይም 59ን አይደለም። ፕሬዚደንት ጂሚ ካርተርም አይዘናወር አይደሉ። ካርተር በ1977 ማብቂያ ወደ ቴህራን የተጓዙት ግን አይዘናወር በ1953 ከዙፋናቸው ከተከሏቸው በ1959 ቴህራን ድረስ ተጉዘው ከጎበኟቸው ከንጉሠ ነገሥት መሐመድ ሬዛ ፓህሌቪ ጋር የአዲሱን ዓመት ዋዜማ ለማክበር ነበረ። ካርተር እንደ ሌለ ሀያል ሀገር መሪ ታላቅ እንግዳም ቴህራን ቤተ መንግሥት ሲንበሻበሹም በድፍን ኢራን ውስጥ ውስጡን የሚንተከተከውን ህዝባዊ ብሶትና ቁጣ ያወቁት አይመስሉም ነበረም። የዓለምን እንቅስቃሴ ሰዓት በሰዓት እያጮለገ ለመሪዎቹ ያቀርባል የሚባለው ሲአይኤም ሆነ ተባባሪዎቹ የብሪታንያው ኤምአይ ሲክስ ወይም የእስራኤሉ ሞሳድ ለአሜሪካ መሪ የሰጡት መረጃ አልነበረም። ከነበረም ሰውየው ይፋ ማድረግ አልፈለጉም። የፈለጉት ንጉሠ ነገሥት መሐመድ ሬዛ ፓህሌቪ ለ37 ዘመን ረግጠው የገዟት ኢራን የሰላም ደሴት እንደሆነች ማወደስ ነበረ። ኢራን በሻህ ታላቅ አመራር ምክንያት በዓለም እጅግ በሚታወከው በዚህ አካባቢ የሰላምና የመረጋጋት ደሴት ናት። ይህ ሊሆን የቻለው ግርማዊ ሆይ በእርሶ አመራርና ህዝቦ በሚሰጦ ክብር አድናቆትና ፍቅር ምክንያት ነው። ካርተር ያንቆለጳጳሷቸው ንጉሥ መሐመድ ሬዛ ፓህላቪ የኢራን ንጉሠ ነገሥት ናቸው። ሻሃንሻህ ሻህ የአርያን ነገድ ብርሃን ናቸው። የኢራን ጦር ኃይሎች ጠቅላይ አዛዥ ናቸው። የኢራን ዘመናዊ ሥርዓት መሥራች ናቸው። በ1979 በኢራን የአሜሪካ ኤምባሲ የፖለቲካ ጉዳይ ኃላፊ የነበሩት ማይክል ሜኪንኮ እንደሚሉት ደግሞ ሻሆ ለአሜሪካኖችም ታማኝ አገልጋይ ናቸው። በእሳቸው በኢራን የእኛ ሰው ናቸው። የእሳቸው ኢራን ደግሞ የእኛ ሀገር ናት። ኢራን የነዳጅ ምንጫችን ናት። ኢራን የጦር መሳሪያ ደንበኛችን ናት። ኢራን በራሷ መንገድ ከሶቪየት ህብረት ሊሰነዘር የሚችል ጥቃትን የምትከላከልልን ሀገር ናት። ሰውየው ለታማኞቻቸውና ለሚታመኑላቸው በርግጥም ሁሉም ናቸው። ለአብዛኛው ኢራናዊ ግን በዝባዥ፣ ጨቋኝ ክፉ ናቸው። የ37 ዘመኑ ጭቆና ያንገሸገሸው ህዝብ የአሜሪካው ፕሬዚደንት ቴህራንን በጎበኙ ከጥቂት ወራት በኋላ የተደበቀ ቁጣ ተቃውሞውን በአደባባይ ይዘረግፈው ገባ። ካርተር የመካከለኛው ምስራቅ የሰላም ደሴት እያሉ ያደነቋት ያቺ ጥንታዊት ሀገርም በአመጽ፣ ሁከት በጸጥታ አስከባሪዎች ድብደባ፣ ግድያ ተተረማመሰች። ኮሚኒስቶች፣ ዲሞክራቶች፣ ብሔረተኞች፣ እስላማውያን ባንዳብረው የመሩት ህዝብ የአሜሪካኖች ጥይት፣ የአሜሪካ እስራኤል፣ ብሪታንያ የስለላ መረብ፣ የአረቦች ገንዘብ አልበገረውም። ሞት ለሻህን ይፈክር ያዘን። ሻሁም የዘመናት አንጸባራቂ ጀንበራቸው በ38ኛው ዓመት ከምዕራብ አድማስ ጥግ መድረሷን የተረዱት መሰሉ ጥር 979 ለእረፍት በሚል ሰበብ ጓዛቸውን ጠቅልለው ከቴህራን ውልቅ አሉ። በወሩ የአመጹ በተለይም እስልምናን እንደ ርዕዮተ ዓለም አንግበው የሚታገሉ ወገኖችን መጀመሪያ ከኢራቅ ኋላ ከፈረንሳይ ሆነው ይመሩና ያስተባብሩ የነበሩት ታላቁ አያቶላህ ሩሑላ ኮሜኒ ከ16 ዘመን ስደት በኋላ ቴህራን ገቡ። የካቲት 1979 ኢማሙ ገና ወደ ፈረንሳይ ከመሰደዳቸው ወይንም አብዮቱ መልክና ቅርጽ ከመያዙ በፊት የሀገሪቱ መሪ መሆናቸው ሀቅ ነው። ምን ማለት ነው? ህዝብ እሳቸውን ከተከተለ የሚሉትን ከሰማና ገቢር ካደረገ ወደድንም ጠላንም እሳቸው መሪ ናቸው፣ ይላሉ ከአያቱላህ ተከታዮች አንዱ። በእርግጥም የኢራን ህዝብ እንደ ታላቅ መሪ በደማቅ ስርዓት ተቀበላቸው የሚሉትንም ገቢር ያደርግ ገባ። የሻሁን አገዛዝ ጥላቻ በአንድ አብረው የነበሩት ኮሚኒስቶች፣ ዲሞክራቶችና ብሔረተኞች በእስላማውያኑ ተራ በተራ እየተደፈለቁም ተበታተኑ። ሆሚኒ ቴህራን በገቡ በአስረኛው ቀን የኢራን አብዮት በይፋ ታወጀ። የካቲት 1979 ዛሬ አርባ ዓመቱ ከወር በኋላ በተደረገው ህዝበ ውሳኔ የአምስት ሺህ ዘመን ባለ ታሪኳ የፋርሶች ስልጣኔ መሠረቷ የነዳጅ ዘይት ሀብታሚቱ ሀገር ከ2500 ዘመን በላይ የጸናባትን ንጉሳዊ አገዛዝ በይፋ አስወግዳ እስላማዊት ሪፑብሊክ ሆነች። የመካከለኛው ምስራቅ የፖለቲካ አጥኚ ፕሮፌሰር አሊ አንሳሪ እንደሚሉት የኢራን አብዮት በጣሙን የመካከለኛው ምስራቅን በመጠኑም የዓለምን ፖለቲካዊ ስርዓት ለዋውጦታል። እስላማዊው እስላማዊው አብዮት በዓለም ላይ ያስከተለው ተጽዕኖ ከፍተኛ ነው። መካከለኛው ምስራቅን ቀይሮታል። የዩናይትድ ስቴትስና የምዕራባውያንን ቁልፍ ተባባሪ አስወግዷል። ከዚያ ጊዜ በኋላ የመካከለኛው ምስራቅን እንቅስቃሴ በሙሉ እየነካ ነው። በእርግጥም የአረብ እስራኤል ጦርነት ከአረብ እስራኤልነት ይልቅ የኢራን እስራኤል ጦርነት አይነት ሆኗል። የሊባኖስ የሶሪያ፣ የኢራቅ፣ የሳውዲ አረቢያ፣ የባህሬን፣ አሁን ደግሞ የየመን ጦርነት ፖለቲካዊ ውዝግብ፣ የስልጣን ሽኩቻ ይሁን ህዝባዊ አመጽ፣ በአንድ ወይም በሌላ መልኩ የኢራን እጅ አለበት። ዩናይትድ ስቴትስ ለረጅም ጊዜ ጥቅሟ አደገኛ የምትለውን አብዮት ለመቀልበስ ገና ከጅምሩ አንድ ሁለት ማለቷ አልቀረም ነበረ። የቀድሞ ታማኟን መደገፍ ቀዳሚው መስሎ ነበረ። ይሁንና ሀገር አልባውን ንጉስ አንዴ በሕክምና ሌላ ጊዜ በሰብአዊነት ሰበብ ከሆስፒታል ሆቴል ስታመላልስ ከ1953 መፈንቅለ መንግስት ጀምሮ አሜሪካ ላይ ያቄመው የኢራን ሕዝብ በተለይም ታሪኩን የሰማውን ወጣት ለበቀል ከማነሳሳት በስተቀር ለሻሁም ለዋሽንግተኖችም የተከረው ነገር የለም። ህዳር 4 1979 አሜሪካ ላይ ያቀሙት የኢራን ወጣቶች በቴህራን የዩናይትድ ስቴትስን ኤምባሲ ወረሩ። በመስኮቴ በኩል ወደ ውጭ ስመለከት የሆሚኒን ፎቶግራፍ ያነገቡ ወጣቶች ኤምባሲው አጥር ላይ ሲንጠላጠሉ አየሁ፣ ያለት ለእኔ በጣም አስፈሪ ቀን ነው። ወጣቶቹ 52 አሜሪካውያንን አገቱም። ያጋች ታጋች አስለቃቂዎች ድራማ ከ444 ቀናት በኋላ አብቅቷል። ታጋቾቹ ሁሉም ተለቀዋል። መዘዙ ግን ዛሬም በአርባ አመቱ ቴህራንና ዋሽንግተኖችን እንዳወዛገበ ነው። የኢራን አብዮት ከፈነዳ ወዲህ ዩናይትድ ስቴትስ ስድስት ፕሬዝዳንቶች ቀያይራለች። የኢራንን እስላማዊ አብዮተኞች ለማጥፋት ያልዛተ ፕሬዚደንት የለም። የኢራን እስላማዊ አብዮተኞችም ትልቋ ሰይጣን የሚሏትን አሜሪካንን ያላወገዙ ሞት ለአሜሪካንን ያልፈከሩ ያላስፈከሩበት ዘመን የለም። ኢራን ድብቅ የኒኩሌር መርሃ ግብር እንዳላት ከታወቀ ወዲህ ደግሞ የሁለቱ መንግስታት ውዝግብ መልኩን ቀይሮ ኒኩሌር ቦምብ የመስራት አለመስራት ባህሪ ይዟል። ዝግቡን በድርድር ለመፍታት የሞከሩት ከአውሮጳና ከቻይና ሀያላን መንግስታት ጋር ተባብረው ከኢራን ጋር የተስማሙትም ፕሬዚደንት ባራክ ኦባማ ነበሩ። ኦባማ በትራምፕ ሲተኩ የነበረው ሁሉም እንዳልነበር መሆኑን እንጂ ክፋቱ። ዩናይትድ ስቴትስ ከኢራን ጋር የተደረገውን ስምምነት ማፍረሷን ዛሬ አውጃለሁ። ከጥቂት ጊዜ በኋላ በኢራን ላይ ተጥሎ የነበረውን ማዕቀብ ዳግም የሚያጸና ፕሬዝዳንታዊ ትዕዛዝ እፈርማለሁ። በጣም ከፍተኛ ደረጃ ያለውን ምጣኔ ሀብታዊ ማዕቀብ ገቢር እናደርጋለን። ፕሬዚደንት ዶናልድ ትራምፕ ግንቦት 2018። ማዕቀቡም እንደፎከሩት ዳግም ተጣለ። ውግዘት፣ ፉከራ፣ ሽኩቻ የጃዙር ውጊያውም ከየመን እስከ ፍልስጤም ከሶሪያ እስከ ሊባኖስ ቀጠለ። የቴህራን መሪዎች እንደሚሉት ከ1979 ወዲህ በአሜሪካ እስራኤሎች የስለላ መረጃ፣ በአረቦች ገንዘብ የተደገፈውን የኢራቅን ጦር ስምንት ዓመት ተዋግተው ድል አድርገውታል። ዩናይትድ ስቴትስ ኢራቅን ወራ የባግዳድ ቤተ መንግስትን ለቴህራን ወዳጆች አስረክባለች። የዩናይትድ ስቴትስ የቅርብ ወዳጅ ሳውዲ አረቢያ የምትመራቸው የአረብ መንግስታት በኢራን የሚደገፉ የየመን አማጽያንን ለማጥፋት ያዘመቱት ጦር ዛሬም የመን ውስጥ ይዳክራል። በኢራንና ሩሲያ የሚደገፉትን የሱሪያውን ፕሬዚደንት በሽር አልአሰድን ለማስወገድ ዩናይትድ ስቴትስ የምትመራቸው 29 መንግስታት በቀጥታም በተዘዋዋሪም በዲፕሎማሲም በገንዘብም በጦርም መዋጋት ከጀመሩ እነሆ ዘንድሮም ስምንት ዓመታቸው እስካሁን አሸናፊ ካለ በእርግጥ በሽር አል አሰድ ናቸው ከእንግዲህስ ነጋሽ መሐመድ ነኝ ቸር ያሰማን